The Voice of America. የኤርትራ 27ኛ ዓመት የነጻነት በዓል ትላንት ግንቦት 16 ቀን 2010 ዓ.ም ተከብሮ ውሏል። ዘጋቢያችን ብርሃኔ በርሄ ተከታዩን ልኳል። በአስመራ ስታዲዮም በተከበረው የኤርትራ የ27ተኛ ዓመት የነጻነት በዓል ፕሬዚደንት ኢሳያስ አፈወርቂ ለህዝብ ባሰሙት ንግግር የሰው ልጆች የነጻነትና የአርነት ፍላጎት እንደ ራዕይ የባህሪ መብትና ህግ መሆኑን ከጠቀሱ በኋላ የኤርትራ ህዝብ ይህን ነጻነትና አርነትን ያገኘው ለአምሳ ዓመታት ባካሄደው መስዋዕትነት እንደሆነ ገልጸዋል። በመቀጠልም ይህ ዛሬ በዓለም ደረጃና በአፍሪቃ ቀንድ እየታየ ያለው የሚናቅ የፖለቲካ ሁኔታ ለመጪ ጉዟችን የሚያመለክተው ነገር ስለሚኖረው በጥልቅና በጥንቃቄ እንድንከታተለውና እንድንረዳው የመጪ ትልማችን ላይ የሚኖረውን በጎና መጥፎ ጎን መገምገም ይገባናል ሲሉ ገልጠዋል። ሬዥን ሳያት በመቀጠል በቀዝቃዛው ጦርነት ወቅት ተፈጥሮ የነበሩት የሁለት ወገን ስርዓቶች ሲነሱ እንደተነሱበት ሳይሆን እድሜያቸው እያጠረ በመሄድ ላይ በመሆናቸው ይህ ያለንበት ያልተረጋጋ ሁኔታ የሚያሳየን ምልክት የመሸጋገሪያ መድረክ ነው ሊባል እንደሚችል አስረድተዋል። እዚ ዝተባህለ እንኮ ቁጽራዊ ዓለማዊ ስርዓት ከምቲ ዝተነበየሉ ዘይኮነ ዕምሩ ኣብ ምሕጻር ገጽ እዩ ዘለናዮ ርቡስ ክነታት ከዓ ዕላመታት ናይ የአንድ ወገን ስርዓት እንደተባለለት ሳይሆን እድሜው እያጠረና እየመነመነ በመሄድ ላይ ነው ለማለት ይቻላል። ወዴትስ የሚወስድ መሸጋገሪያ መንገድ ነው? ስንትስ ጊዜ ይወስዳል? የብዙ ወገን ዓለማዊ ሥርዓት የሚሉ ብዙ ሀገሮች አሉ፣ ቻይና፣ አሜሪካ፣ ሩሲያ፣ ህንድ፣ አውሮፓ ወዘተ። ምን የሚመስል መቀናጀት ወይም ደግሞ ዝንቅ ሚዛን ሊኖረው ይችላል? በየትኛው ስርዓትና ክብር የሚገዛና ቀጠናችንን እንዴት ሊነካው ይችላል የሚሉ ብዙ ጥያቄዎች የሚያስነሱ ናቸው። ዋናው ጉዳይ የአንድ ወገን ይሁን የሁለት ወይም የብዙ ቁጥር ሳይሆን ትንሽ ቁጥር ካላቸው የጫካ ግዛት ውጪ ፍትሕና ልዑላውነት የሚከበርበት ስርዓት እንዲኖር የኤርትራ ሕዝብና የዓለም ሕዝቦች ምርጫ ነው። በአሁን ጊዜ የዓለም ሀያላን አገሮች እና የአካባቢያችን ሀያላን አገሮች ነን ባዮች በየመሰላቸው አጀንዳዎችና ጨዋታዎች ላለፉት ሰባ አምስት አመታት ያደረጉት በውስጣችን ትውስታው ስላለ የሚመጡትን የተደላለቁ አጀንዳዎች በጥንቃቄ ተገንዝበን መጪ ጎደናዎቻችንን መቀየስ ይኖርብናል ካሉ በኋላ ይህን ክስተት ግን እጃቸውን አጣምረው እንደማያዩ ገልጠዋል። ብርሃኔ በርሄ፣ አሜሪካ ድምፅ ከአስመራ